ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም! እንዴት አመሻችሁ? ተሳፈሩ፣ ገባ በሉ ታክሲው ሞልቷል። ሄኖክ ሰማግዜር ነ ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እናመሻለን። ሰላም፣ እንደምናመሻችሁ። በዛሬ የጋቢና ጉዞ ወደ ትምህርት ቤት እናመራለን። የአፋን ኦሮሞ ፊደል ቁቤ ቅደም ተከተል ተለውጧል መባሉ እውነት አይደለም ሲሉ አንድ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባለስልጣን ተናገሩ። First, there's been no change to the alphabet. That's the most important fact that everyone needs to understand. The, the USAID Read Project is solely focused on teaching children to read in their native languages. <laughs> በተከታዩ ዘገባ ስለ ሰዎች ፍልሰት ሳይሆን ስለ ገንዘብ ፍልሰት ክፍል ሁለት ዝግጅት ይዘናል። ከኢትዮጵያ በአማካኝ ከአንድ ነጥብ ሁለት እስከ ሶስት ነጥብ ሁለት ከአፍሪካ ደግሞ ሀምሳ ሁለት ቢሊዮን ዶላርስ በየአመቱ ይፈልሳል። እንዴት? ምን እየተደረገ ነው? ፖሊሲ አውጪዎችም ሆነ አመራሮች ኢሊሲት ፋይናንሻል አውትፍሎ በተነሳበት ጊዜ ሁሉ የሚታየ የሚታያቸው አይምሯቸው ቶሎ የሚመጣው ነገር ሙስናና ከሙስና ጋር ተያያዥነት ያላቸው እንቅስቃሴዎች ከኢኮኖሚው እያወጡ ያሉት የገንዘብ መጠን ነው። በኢትዮጵያ አንዴ ሲቆረጥ አንዴ ሲቀጠል፣ አሁን ደግሞ የተመለሰ የኢንተርኔት አገልግሎት ምን አይነት ተጽዕኖዎች ነበሩት አሉትስ? ይሄ ይሄ ለዜጎች ማቀው እኔ ነኝ ጥሩ፣ ይህም ቢያነቡ ጥሩ ነው፣ ይሄም ባያዩ መጥፎ ነው እያለ ሶሻል ሚዲያን ኢንተርኔትን በጠላትነት ፈርጆ ዜጎችን ወክሎ የተቀመጠ አካል አይመስልም። ይህን እኔ የማቀው የሚል አይነት አንድምታ ነው የሚሰጠኝ። ከሶስት ጸሐፊዎች ጋር ዘላለም ክብረት፣ ዳንኤል ብርሃኔና ስዩም ተሾመ ጋር በጋቢና ተወያይተናል። ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስተሻገሩ ዜና እናስቀድም። የዩናይትድ ስቴትስ ምክር ቤት አባል ስቴቨን ስካሊስ አሌክሳንደሪያ ቨርጂኒያ ውስጥ ዛሬ ጠዋት ተተኩሶባቸው ቆሰሉ። አምስት ተጨማሪ ሰዎችም የመቁሰል አደጋ ደርሶባቸዋል። የሃምሳ ሰባት አመቱ ስካሊስ አሁን በመልካም ሁኔታ በሆስፒታል እንደሚገኙ ታውቋል። የአሌክሳንደሪያ ፖሊስ እንዳለው ስካሊስና ና ሌሎች የሪፐብሊካን የምክር ቤት አባላት ለአመታዊ የቤዝቦል ውድድር ልምምድ እያደረጉ በነበሩበት ወቅት ጀምስ ሆጅ ሲክ ሆጄ ኪንስ የተባለ ግለሰብ በተኮሰው ጥይት አደጋው ደርሷል ተብሏል። ፕሬዚዳንት ዶናልድ ትራምፕ የሀገሪቱን ህግ ጥሰው በተለያዩ የንግድ ተቋሞቻቸው በኩል የውጭ ገንዘብ እየተቀበሉ ነው የሚል ክስ በዩናይትድ ስቴትስ ምክር ቤት ዴሞክራቲክ አባላት በኩል ተመስርቶባቸዋል። ከአንድ መቶ ዘጠና በላይ የሚሆኑ የህግ መምሪያና መወሰኛ ምክር ቤት ዴሞክራት አባላት ጥቅስ ማንኛውም የመንግስት ባለሥልጣን ከምክር ቤት ፈቃድ ሳያገኝ ከማንኛውም የውጭ ሀገር ስጦታና ገንዘብ መቀበል የሚያግደውን ህግ ፕሬዚዳንት ትራምፕ እየጣሱ ነው በሚል ዛሬ ክስ መስርተዋል። ትራምፕ ለፕሬዚዳንትነት ከመወዳደራቸው በፊት በቤቶች መሸጥና መግዛት ንግድ የተሰማሩ ስለነበሩ በርካታ በስማቸው የሚጠሩ ሆቴሎችና ሌሎች ንብረቶቻቸውን በዓለም ዙሪያ እንዳሏቸው ይታወቃል። የንግድ ተቋሞቻቸውን የቀን ተቀን ስራ ለሁለት ልጆቻቸው ለትንሹ ዶናልድና ኤሪክ አዛውረዋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን ተዋጊ ጀቶች ቶራ ቦራ የተባለውን የአፍጋኒስታን ክልል በከፊል ተቆጣጥረዋል። አካባቢውን የተቆጣጠሩት ከታሊባን እና መንግስት ደጋፊ ሚሊሻዎች ጋር ለቀናት ያህል ከተዋጉ በኋላ ነው። ቶራ ቦራ በቀላሉ የማይደረስበት በተራራዎች የተከበበ አካባቢ ሲሆን፣ ከፓኪስታን ጋር የሚዋሰኑ ውስብስብ የሆኑ ዋሻዎች እንደሚገኙበት ታውቋል። ቦታው ዝና ያተረፈው በአሜሪካ የተመራ ቡድን የአልቃይዳ መሪ የነበረውን ኦሳማ ቢላደንን በገጠመበት ወቅት ነበር። ሆኖም ቢንላደን ወደ ፓኪስታን አመለጠ። የአሜሪካው ኃይል ቢንላደንን አጣብቂኝ ውስጥ አስገብቶት የነበረው እንደ አውሮፓውያን አቆጣጠር መስከረም 11 2001 ዓም ምት በዩናይትድ ስቴትስ ላይ ጥቃት የሽብር ጥቃት ከከፈተ በኋላ ነበር። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዓለም አቀፍ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዞአችን ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን። ጋቢና ቪኦኤ። ወደ ቀዳሚው ዘገባችን ስናልፍ የአፋን ኦሮሞ ፊደል ወይም ቁቤ ቅደም ተከተል ተለውጧል መባሉ እውነት አይደለም ሲሉ አንድ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ባለሥልጣን ተናገሩ። በመላ ኢትዮጵያ የሚገኙ የማስተማሪያ ቋንቋዎች ፊደላት በነበራቸው ቅደም ተከተል እንዲቀጥሉ ድጋፋችንን እንሰጣለንም ብለዋል። መለስካቸው አመሀ ዝርዝሩን ከአዲስ አበባ ልኳል። ሰሞኑን በተለያዩ መገናኛ ብዙኃን አማካይነት የአፋን ኦሮሞ ፊደላት ቁቤ ቅደም ተከተል እንደተቀየረና ቀደም ሲል አ ባ ጫ ዳ የነበረው ከላ ወይንም ከኤል እንዲጀምር መደረጉን የሚያመለክቱ ዘገባዎች መሰራጨታቸው ይነገራል። ከእነዚህም አንዱ በቅርቡ በኦሮሚያ ቴሌቪዥን የቀረበ ዝግጅት ይጠቀሳል። በአንዳንዶቹ ዘንድ ይህ እርምጃ በኦሮሞ ባህል የተሰነዘረ ጥቃት ነው ተብሏል። በሌሎች ዘንድ ደግሞ ይህ ስሜትና አነጋገር የመነጨው ጉዳዩን በትክክል ካለመገንዘብ ወይንም እውነቱን ጨርሶ ካለማወቅ ሆኖ ይቆጠራል። የአፋን ኦሮሞን ብቻ ሳይሆን አማርኛን፣ ትግርኛን፣ ሱማሊኛን ጨምሮ በሰባት የኢትዮጵያ ቋንቋዎች የሕፃናትን የማንበብ ችሎታ ከፍ ለማድረግ ዓለም አቀፉ የልማት ተራድኦ ድርጅት ዩኤስኤአይዲ ከ90 ሚሊዮን ዶላር ያላነሰ ወጪ ማድረጉን መረጃዎች ያሳያሉ። በአዲስ አበባ የሚገኘው የአሜሪካ ኤምባሲ የመረጃ መኮንን ኒኮላስ ባርኔት የቁቤ ቅደም ተከተል ተለውጧል የሚባለው ጨርሶ ያልተደረገ ነው ይላሉ። That's the most important fact that everyone needs to understand. The, the USAID Read Project is solely focused on teaching children to read in their native languages. <laughs> ለብዙዎች በዘርፉ የተለየ ትምህርት ለሌላቸው ሰዎች የፊደል መቁጠር ሂደት ከማንበብ ሂደት ጋር የተለያየ መሆኑን አይረዱም። ሕፃናት መጀመሪያ የሚማሩት ፊደላቸውን ነው። ያ ደግሞ በቃል በመያዝ ሂደት ነው። ኤ ቢ ሲ ዲ እያሉ በየትኛውም ቋንቋ ፊደል ይማራሉ። አባጫዳ ባፋኖ ኦሮሞ ኔክ ባርኔት አክለውም ይህ ሕፃናትን በአፍ መፍቻ ቋንቋቸው ንባብ እንዲማሩ ለማድረግ ያለመመርሃ ግብር በሥራ ላይ ከዋለ ሁለት ዓመታት አልፈዋል። ስለሆነም አዲስ አይደለም። በሥራ ላይ እየዋሉ ደግሞ በሰባት ቋንቋዎች ነው። ይህንን የንባብ ማስተማሪያ ዘዴ በጥቅም ላይ እንዲያውሉ ደግሞ ከ160 ሺህ በላይ መምህራን ስልጠናት ሰጥቷቸዋል ይላሉ። ባርኔት ተማሪዎቹ የመማሪያ መጽሐፍትን ይዘዋል። ወላጆችም ይህንን ለሁለት ዓመታት ሲያዩ ቆዩ መሆናቸው የተሸሸገ አይደለም። ስለሆነም ምንም ምስጢራዊ ሥራ አልተከናወነም። ስራው ውጤት እንዳሳየም ኒክ ባርኔት ያወሳሉ። ይህ ድንገት እንዴት ትልቅ ጉዳይ እንደሆነም ምክንያቱን ለማወቅ ሙከራ እንደተደረገም ያስረዳሉ። ስ ስ ን እንግዲህ እኛ እንደምናውቀው በኦሮሚያ ቴሌቪዥን ጉዳዩን በተመለከተ ውይይት ነበር እና ምናልባት በሚገባው መጠን ተብራርቶ አልቀረበም። እንደሚመስለኝ በፊደሉ ላይ በቋንቋው ላይ ምንም አይነት ለውጥ ስላልተደረገ የሚያጨቃጭቅ ሆኖ አልታየንም። ይህ መሰረት ያለውና ሳይንሳዊ የሆነ የንባብ ማስተማሪያ ዘዴ ነው። ምንም ቢሆን ይህ ተለውጦንና እንዳይሆን ተወክሎ በአንድ ቋንቋ ጥቃት መፈጸሚያነት ይወከላል ብሎ አላሰበም። እንደሚመስለኝ እንዳለመታደል ሆኖ መጀመሪያ መረጃው መሰራጨት ሲጀመር አንዳንድ ቁርጥራጭ ገጽታው ከአጠቃላይ ድባቡ ተነጥሎ ተወስዷል እና አንድ ሰው የአፋን ኦሮሞ የንባብ መማሪያ መጽሐፍን ሲያይ ይኸው ተመልከት የሚጀምረው በኤል ወይም በላ ነው ይላል። በአማርኛው ደግሞ በበ ይጀምራል። የአማርኛ ፊደል በበ ፊደል አይጀምርም። ያን ከድባቡ ያወጡና የፊደሉ መጀመሪያ ያደርጉታል። መጽሐፉ ግን የተለየና በጥንቃቄ ለንባብ መማሪያ እንዲዘጋጅ ከቋንቋ መዋቅርም ሆነ ከፊደሉ ጋር የሚያያይዘው ነገር የለም። የኤምባሲው የመረጃ መኮንን ይህን ንትርክ ወይም የተፈጠረውን ሁኔታ ለመለወጥና መግባባት እንዲፈጠር ለማድረግ መወሰድ ያለባቸው እርምጃዎችንም ጠቁመዋል። በኦሮሚያ የትምህርት ኤክስፐርቶች ወደፊት የሚታተሙት የዚህ መማሪያ መጻሕፍት በገጻቸው መጀመሪያ ላይ ቁቤው በትክክለኛው ቅደም ተከተል እንዲሰፍር ለማድረግ መስማማታቸውን እናውቃለን። ተጨማሪ ውዥንብር እንዳይፈጠር ሌሎች የክልሎች ኤክስፐርቶችም ተመሳሳይ እርምጃ እንዲወስዱ እንነግራቸዋለን። በጭራሽ እንዲሆን የማንፈልገው ነገር ይህ ትልቅ ሳይንሳዊ መሰረት ያለው ንባብ የማስተማሪያ ዘዴ ባለመግባባት ብቻ ሲሰናከል ማየትን ነው። የምንደግፈው ደግሞ በመላ ሀገሪቱ ፊደላትን ህጻናት በትክክለኛ ቅደም ተከተላቸው እንዲማሩ ነው። ይህንን ስናደርግ በደስታ ነው። ዩኤስ አይዲ የተሰኘው የዩናይትድ ስቴትስ መንግስት የልማት ድርጅት በኢትዮጵያ ውስጥ በግብርና በትምህርትና በጤና ዘርፎች በአያሌ መርሃ ግብሮች እንደሚሳተፍ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ከአፍሪካ በየአመቱ ከሃምሳ ሁለት ቢሊዮን ዶላርስ በላይ የሚ የሚገመት ገንዘብ ሕገ ወጥ በሆነ መንገድ እንደሚወጣ የተባበሩት መንግሥታት ድርጅት እንደዚሁም ደግሞ በዓለም ዙሪያ እነዚህን ሁኔታዎች የሚያጠኑ ተቋማት ያስረዳሉ። ከነዚህ መካከል ግሎባል ፋይናንሻል ኢንቴግሪቲ ነው። ጆሴፍ ስፓንጀርስ የዚህ ድርጅት ውስጥ የአፍሪካን የገንዘብ እንቅስቃሴ የሚያጠኑ ናቸው። ኢትዮጵያ 1.3 billion to 3.2 billion per year. በኢትዮጵያ ከ2005 እስከ 2014 ባለው የአውሮፓውያን ዘመን ከ1.3 ቢሊዮን እስከ 3.2 ቢሊዮን ዶላርስ የሚደርስ ገንዘብ በአማካይ በየአመቱ መሸሹን እንረዳለን። ይህ ደግሞ ከ11 እስከ 29 ከመቶ የሚሆነውን የሀገሪቱን አጠቃላይ የንግድ ልውውጥ መጠን ያክላል። በጣም እጅግ ብዙ ገንዘብ መሸሹን በግልጽ እንረዳለን። ኤርትራን በተመለከተ ግን የንግድ መረጃ ስለሌለ መናገር አንችልም። እንግዲህ አስቀድመን የሰማነው ጆሴፍ ስፓንጀርስ የግሎባል ፋይናንሻል ኢንቴግሪቲ የአፍሪካ የገንዘብ እንቅስቃሴን የሚያጠኑ ባለሙያ ናቸው። በአፍሪካና በአፍሪካ መንግስታት፣ እንደዚሁም ደግሞ በኢትዮጵያ ተጨባጭ የሆኑ እየተሰሩ ያሉ ስራዎች ካሉ ምን እንደሆኑ ለመነጋገር የኢንቨስትመንት አማካሪ ከአዲስ አበባ ይዣለሁኝ። ጌታቸው ተክለ ማርያም ይባላል። ጌታቸው፣ ገንዘቡ የሚሸሽባቸውን ምንጮች በአግባቡ የመረዳት ሁኔታ አለ ወይ? ብዙ ሰው ገንዘብ ይሸሻል ሲባል በሙስና ወይ በወንጀል ድርጊቶች የሚወጣ አድርጎ የመመልከት ሁኔታ አለ። በእርግጥ ድርሻ ቢኖረውም ሌሎች ሰፊ የሆኑ ሁኔታው የሚከሰትባቸው መንገዶች ስላሉ እውነት ነው። በአመራርም ረገድ በአፍሪካም ሆነ በኢትዮጵያ ውስጥ ከዛም ደግሞ በኤክስፐርቶችም እንደዚሁ በፖሊሲ የሚያወጡ ሰዎችም አካባቢ የምንመለከተው አንድ ችግር ኢሊሲት ፋይናንሽል አውትፍሎውን በተመለከተ ያለ የአመለካከት ችግር ነው። ኢሊሲት ፋይናንሽል አውትፍሎውን በዋነኝነት አሁን የግሎባል ፋይናንሽል ኢንተግሪቲም፣ ሌሎችም የታቦም ቤኪም ፎረም ከዛ ውጪም ይህንን ለማጥናት ሙከራ ያደረጉ እንደ ዩኤንዲፒ ያሉ ተቋማትን የሚያወጡትን ሪፖርቶች በምንመለከትበት ሰዓት በዋናነት ይሄ ህገወጥ የሆነ የገንዘብ ፍልሰት የሚከሰትባቸው በዋናነት ምንጮች ተብለው የሚጠቀሱት ከዓለም አቀፍ የንግድ ስርዓት ጋር የሚያያዙ ኤክስፖርትን ዝቅ አድርጎ ገቢን በማሳወቅ ኢምፖርትን ደግሞ ከፍ አድርጎ በማሳወቅ ጋር የተያያዙ ናቸው። በዋነኝነት ትልቁን አስተዋጽኦ የሚያደርገው ይሄ ነው። ከዛ ውጪ ቦርደሮች ወይም በሀገራት መካከል በሚደረግ የንግድ ልውውጥ ውስጥ የገንዘብ ልውውጡን በማሳነስ ወይንም ደግሞ በማዛባት የሚደረጉ ሪፖርቲንጎች ናቸው በብዛት አስተዋጽኦን እያደረጉ ያሉ። ስለዚህ ይሄንን መቆጣጠርና ይሄ ሀብት በሀገር ውስጥ እንዲቆይ ማድረግ እንዲያውም እንደ ኢትዮጵያ መንግስት ያሉ ሰፋፊ የሆኑ የመንግስት የገንዘብ አቅምን የሚጠይቁ ፕሮጀክቶች ባሉበት የውጭ ምንዛሬ በሚፈልጉ መንግስቶች በጣም ጠቀም ያለ ገንዘብ በሀገር ውስጥ እንዲቆይ የሚያደርግ ስለሆነ ለሕዝብም ለሀገርም ጠቃሚ ይመስላል። እውነት ነው እውነት ነው። ግን ከመረዳት ይጀምራል። አሁን እንግዲህ በአመራር ረገድ በፖሊሲ አውጪዎችም ረገድ ይህንን ነገር በመገንዘብ ረገድ ትልቅ ክፍተት አለ። በተለያዩ የውይይት መድረኮች በምንመለከትበት ሰዓት ሰው ወይንም ፖሊሲ አውጪዎችም ሆነ አመራሮች ኢሊሲት ፋይናንሻል አውት ፍሎ በተነሳበት ጊዜ ሁሉ የሚታየ የሚታያቸው በአእምሯቸው ቶሎ የሚመጣው ነገር ሙስናና ከሙስና ጋር ተያያዥነት ያላቸው እንቅስቃሴዎች ከኢኮኖሚው እያወጡ ያሉት የገንዘብ መጠን ነው። በእርግጥ ትንሽ የሚባል ገንዘብ አይደለም። በዚህም በዚህም መልኩ እየወጣ ያለው ግን በዋነኝነት ከፍተኛውን አስተዋጽኦ እያደረጉ ያሉት ንግድን አዛብቶ ለማስመዝገብ የሚወጣ የገንዘብ መጠን ነው እና እንደ ኢትዮጵያ ላሉ የውጭ ምንዛሬ ችግር ለሚያዳክራቸው በጣም በከፍተኝነት የንግድ እንቅስቃሴያቸውንም ሆነ የኢኮኖሚ እንቅስቃሴያቸውን ለሚያውቅባቸው አገራቶች ይህንን መቆጣጠር በጣም ጠቃሚ ነገር ነው። ግን ከፖሊሲ አመለካከት የሚመነጭ ነገር ስለሆነ በፖሊሲ ረገድ ችግሩን ከመቀበል የሚጀምር እይታ ባለመኖሩ የተነሳ በፖሊሲም ረገድ ሲወሰድ የምታየው እርምጃ የለም። ከዛ ውጭ ደግሞ በተቋማዊ አደረጃጀትን በኩል ይህንን ለመቅረፍ የሚያስችል ነገሮች ሲሰሩ አንመለከትም እና የአመለካከት ችግሩ የፈጠረው ከፍተኛ የሆነ ክፍተት ክፍተት አለ። ኤክስፐርቱ እንደተናገሩት እኮ በአመት ከአንድ ነጥብ አምስት እስከ ሶስት ነጥብ ሁለት ቢሊዮን ዶላር ማለት በዚህ አመት ኢትዮጵያ ከኤክስፖርት በአጠቃላይ ያገኘችው ገንዘብ ጋር የሚወዳደር ገንዘብ ማለት በጣም ከፍተኛ ድርሻ ያለው ነው። እንግዲህ ይሄ ደግሞ ገንዘቡ ራሱ አዎ እንዴት እንደሚሸሽም ለመነጋገር እንደው አንድ ምሳሌ ልስጥ። ለማብራራት አንድ ነጋዴ ወይም የንግድ ተቋም ገንዘብ ለማሸሽ ለምሳሌ አንድ መቶ ዶላር የሚያወጣ የወጪ ንግድ ሸቀጥ ካለ በአርባ ዶላር እንደተሸጠ በማድረግ የተቀረውን ስልሳ ዶላር ከዓለም የገንዘብ ፍሰት መስመር ውጪ ግብርም ሳይከፈልባቸው የፋይናንስ ነጻነት ወዳለባቸው ሀገሮች በማዛወር ነው የሚሰራው። ሌላኛው ደግሞ የገቢ ዋጋን በመጨመር ተወራራጁ ገንዘብ በውጭ ምንዛሬ ከሀገር እንዲሸሽ ማድረግም አለበት እና በስተ መጨረሻ እንግዲህ ይህንን ታዲያ ግንዛቤ ለመፍጠር ምን አይነት ስራ መሰራት አለበት የሚል ሙያዊ ትንተና ትሰጣለ ጌታቸው። በዋናነት የፖሊሲ አውጪዎች ይህንን ችግር እንደ ችግር መቀበል አለባቸው ብዬ ነው ማስበው። ማንኛውም ፖሊሲ እንደ ፖሊሲ ሆኖ በወረቀት ላይ ከመቀመጥ ከዛም ደግሞ ተቋማዊ አደረጃጀት ወርዶ ወደ ተግባር እንዲዞር የፖሊሲ አውጪዎች አመለካከት ነው የሚወስነው። ከዛ ደግሞ በሀገራት መካከል ያለ የንግድ ልውውጥን የመረጃ ልውውጥ ከፍ ማለት አለበት። አሁን ባለበት ረገድ ሁሉም በየድንበሩ ያለውን የንግድ እንቅስቃሴ መዘግብ ካልሆነ በስተቀር በድም በሀገራት መካከል ያለ የንግድ መረጃ ልውውጥ በጣም አነስተኛ ነው። የኢትዮጵያን ኢኮኖሚ በምንመለከትበት ሰዓት ደግሞ ከዓለም አቀፍ ኢኮኖሚም ሆነ ከአፍሪካ ሀገራት ኢኮኖሚ ጋር ያለው ቅንጅት በጣም ዝቅ ያለ ነው። ስለዚህ በመረጃ ልውውጥ ረገድ ያለው ነገር ማደግ አለበት። ከዛ ውጭ ግን የቁጥጥርና የክትትል ተቋማት በአቅምም ረገድ ማደግ አለባቸው። በሰው ኃይል በአሰራር ህግ ማዕቀፍ አቅም ረገድ አሁን ካሉበት እጅግ በጣም ከፍ ማለት አለባቸው። በጣም ነው የማመሰግነው ለሰጠህን ማብራሪያ። ጌታቸው ተክለ ማርያም በአዲስ አበባ የኢንቨስትመንት አማካሪ ነው። አመሰግናለሁ። ገንዘብ ገንዘብ ገንዘብ ያለ አውጣ ይትራ ያመጣብህ አገር I'm gonna go to በኢትዮጵያ በተደጋጋሚ የሚከሰተው የኢንተርኔት መዘጋት፣ መከፈት የማህበራዊና ፖለቲካዊ መስተጋበሮችን እያሰናከለ ና እያስተጓጎለ እንደሆነ ይሰማል። ይህን በተመለከተ ከሶስት ሰዎች ጋር ውይይት አካሂጄ ነበረ። ሶስቱም የኢንተርኔት አምደኞች ናቸው። ተወያዮቹ ዘላለም ክብረት ከኒውዮርክ ዩኒቨርሲቲ ሪሰርች ፌሎ፣ ዳንኤል ብርሃኔ ከሆርን አፌርስ ና ስዩም ተሾመ ከአምቦ ዩኒቨርሲቲ ወሊሶ ካምፓስ ናቸው። ዘላለም ክብረት ከሚያምራራበት ውይቱ ይጀምራል። እሺ አመሰግናለሁ። እንዳልሹ በዚህ አመት በተለይ ባለፉት አስራ ሁለት ወራት ውስጥ አራት ጊዜ ነው የተዘጋው የጉግል የፕሮዳክት ዳታ ትራፊክ እንደሚያመላክተው ከሆነ ሀምሌ ሁለት ሺ ስምንት ላይ ተዘግቶ ነበር። ኦገስት ሁለት ሺ ስምንት ላይ በድጋሚ ተዘግቶ ነበር። ስቴት ኦፍ ኤመርጀንሲ በታወጀ ሰአትም ተዘግቶ ነበር፣ ጥቅምት ላይ ሁለት ሺ ዘጠኝ አሁን ደግሞ ለአራተኛ ጊዜ ነው የተዘጋው። ይኸኛው ልዩ የሚያደርገው ሳምንት ለሚሆን ጊዜ ሙሉ ለሙሉ በሚባል ደረጃ በተለይ መጀመሪያዎቹን አምስት ቀናት መዘጋቱ ነው። ይህ የሚያሳየው እንግዲህ ያው መንግስት አንድ ችግር በተፈጠረ ቁጥር የመገናኛ መንገድን በመዝጋት ነው ችግሩን ማስቆም የምችለው ብሎ ነው የሚያምነው ማለት ነው። ይሄ ይሄ ለዜጎች የማውቀው እኔ ነኝ ጥሩ፣ ይሄም ቢያነቡ ጥሩ ነው፣ ይሄም ባያዩ መጥፎ ነው እያለ ሶሻል ሚዲያን፣ ኢንተርኔትን በጠላትነት ፈርጆ ዜጎች ወክሎ የተቀመጠ አካል አይመስልም። ይሄንን እኔ ነኝ የማውቀው የሚል አይነት አንድምታ ነው የሚሰጠኝ ከዛ ባለፈ ግን ዋናነት ኢትዮጵያ ብዙ ዓለም አቀፍ ህጎች አካል ነች። አሁንም የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስል ከሁለት አስራ ሰባት ጀምሮ አባሉ ናለች ከሁለት ዘጠኝ በፈረንጆቹ አቆጣጠር ጀምሮ ላለፉት ኦልሞስት አስር አመታት የተባበሩት መንግስታት በጀኔራል አሴምብሊ እና በሂውማን ራይትስ ካውንስሉ የተለያዩ ሪዞሉሽኖች ኢንተርኔት የመጠቀም መብት እንደ ሌሎች መብቶች መታየት አለበት፣ በርካሽ ዋጋ ወይም አፎርደብል በሆነ ሁኔታ ና በቀጣይነት ስትረስ እያደረገ ኮንቲንየስሊ፣ በምንም ሁኔታ ፖለቲካል አንድሬስትም ኖረ በምንም ሁኔታ ኢንተርኔት ሙሉ ለሙሉ መዘጋት የለበትም የሚል ግልጽ የሆኑ ሪዞሉሽኖች በተደጋጋሚ አውጥተው ብዙ ሀገራት ኢንዶርስ ያደረጉት ኢትዮጵያም እንደ ዩናይትድ ኔሽንስ ጀነራል አሴምብሊ አባልነቷ አባል ሁና ይህን ነገር ስታጸድቅ ከርማ፣ አሁን እንደገና እንዲህ ሲዘጉት ለምንም አይነት ህግ የማይጨነቁ የሚፈርሙት ስማሟቸውን ስምምነቶች አለም አቀፍ ስምምነቶችን ደንታም የማይሰጣቸውም እንደ ስርዓት ማለት ነው። መንግስት ብዬ የማስበው ሰው እኔ የማስበው እንግዲህ ያው መንግስት ስልጣኔን ይጎዳል እኔ የፈለግኩትን ነገር ማግኘት አልችልም ብሎ ካሰበ ዜጎች ላይ ምንም አይነት እንዳይምጣ ምንም ችግር የለበትም ለመዝጋት። እንደዛ ነው ያና እንድታ ነው የሚሰለ ዳንኤል እንግዲህ ባለፈው ዘላለምና ስዩም ኢንተርኔት ሲዘጋ የሰጡት አስተያየት ነበረ ተሳታፊያችን ነበሩ የውይይቱ ዛሬ ዳንኤል አንተን የጨመርንህ እና አሁን ኢንተርኔት ተከፍቷል መንግስት ደግሞ ይሄንን ኢንተርኔት የዘጋው ለብሔራዊ ፈተና ተፈታኞች ጥቅም መሆኑን ገልጿልና አሁን ምንድን ነው አስተያየት ያለህ አመሰግናለሁ ሰጋብሽ ጽዮን ምንድነው አሁን መጀመሪያ መስተዋል ያለበት ነገር ፕሪዲክታብሊቲ ተገማችነት መኖሩ አለበት በአንድ የመንግስት አሰራር ውስጥ ስለዚህ እንደው አሳማኝ ምክንያት የግድ አስገዳጅ ነገር ቢኖር እንኳን ያ ነገር ድንገት አለም የተፈጠረው ከቀናት ከሳምንታት ከወራሴ ያውቃሉ፣ ይህ ፈተና እንደሚኖር ስለዚህ አስቀድመው መናገር ወይ መግለጽ ማለት የሚታወቅ የሚገመት ፕሪዲክተብል የሆነ አሰራር መኖር አለበት በማንኛውም የመንግስት አሰራር ላይ። እዛ ጋር ነው መጀመሪያ ችግሩ የሚጀምረው። ሲቀጥል የፈተና ስርቆትን ለመከላከል ተመራጩ የተሻለ አማራጭ ይሄ ነው ወይ አጠያቂ ነው። ለምሳሌ መንገድ ላይ ዘረፋ ያጋጥማል ተብሎ ዋና መንገዶች አይዘጉም ወይም የአውሮፕላን አደጋ ያጋጥማል ተብሎ የአውሮፕላን በረራ አይቀርም። ልክ እንደዛው ይሄም አንድ የመገናኛ አውታር ነው። በጎ ነገር ነው የሚሰራው፣ ሁሉ አሉታዊ ነገር ሊሰራ ይችላል። ለዛ መንግስት የራሱን የቤት ስራ መስራት አለበት ወይ ተማሪዎቹን ንቃት ማስጨበጥ ይሁን ወይ ፈተና እንዳይሰረቅ ጥበቃ ማጠናከር ይሁን ቫቴቨር እንጂ መዝጋት እንደ አቅጣጫ ራሱ መታየት የለብም ማለት ሌሎችን አማራጮች ቢያንስ አሟቀሽ መጨረሻ የምትሄጂበት መሆን ያለበት ብዬ ነው የምወስደው። ከዛ ሌላ እዚህ ጋር በተያያዘ ከመንግስት ሰዎች ጋር እና አጋጣሚ አሁን ኢንፎርሜሽን ኮሚኒኬሽን ሚኒስተር ኢንተርቪው አድርጊያቸው ነበር። በዚህ በተዘጋበት ጊዜ እኛ ኢንተርኔትን ወይ ደግሞ ይሄ መገናኛ ቴሌኮምን እንደ ቅንጦት አይደለም እናየው፣ እንደ መሰረታዊ አስፈላጊ ኢንፍራስትራክቸር ነው የምንቆጥረው አይሉኝ። ያው ብዙ ጊዜ መንግስት ሰዎችም ይህን የሚያንጸባርቁት ያ ከሆነ ድንገት ተነስቶ መንግስት አስር ቀን ሲዘጋው ብዙ ነገር ነው የሚያበላሸው፣ እንደ ቅንጦት ቆጥሮት ነው መልሰው ደግሞ እንደገና የፖሊሲ ይዞታቸው የለም። ይሄ መሰረታዊ ነገር ነው፣ ም ገጠር እንዲዳረስ ስለምንፈልግ መንግስት ራሱ ነው ይሄን ማስታደር ያለበት ይባላል። እኔ እዚህ ጋር ራሱ መሰረታዊ ግጭት ተቃርነው ይታየኛል። ስለዚህ መንግስት ቴሌኮምን እንደ ቅንጦት ነው የሚቆጥረው ወይስ እንደ መሰረታዊ ነው የሚቆጥረው? እንደ መሰረታዊ የሚቆጥረው ደግሞ ከሆነ ድንገት ተነስቶ ፍርቅን ሊዘጋው አይችልም። ስለዚህ እዚህ የፖሊስ አቋሙ ማጠጣም ማጥራት ያለበት ይመስለኛል። ዳንኤል አመሰግናለሁ። ከሞላ ጎደል ያነሳኸው ሀሳብ መነገሩ ላይ ትኩረት አድርገሃል እና እስቲ ስዩም፣ አስቀድሞስ ቢገለጽ ለእንደዚህ አይነት ጉዳይ ኢንተርኔትን መዝጋት ተገቢ ነው ወይ የሚለው ላይ ሀሳብ ስጥ። በመጀመሪያ ማለት በአጠቃላይ በዚህ በመዝጋቱ ጉዳይ ጋር በተያያዘ አንድ መጨመር የምፈልገው ነገር በጠቅላላው የእኛን መንግስት ባህሪ ነው በደንብ የሚያሳየው። አሁን ከፈተና ጋር በተያያዘ ብቻ ሳይሆን ካለፈው ዓመት ጀምሮ አመትና ሁከት የተነሳባቸው ቦታዎች ሁሉ የኢንተርኔት አገልግሎት እነዛን ቦታዎች ብቻ በመ ለመለየት ሲቋረጥ ነበር። ለምሳሌ እኔ ያለሁበት አካባቢ በጣም ለረጅም ጊዜ የኢንተርኔት አገልግሎት እንኳን ቢኖር ማህበራዊ ሚዲያዎችን እንዳንጠቀም አግደን የቆየንበት ነው የሚያሳየው። እና ይሄ በራሱ አንድ የሚያሳየው ነገር ምንድን ነው? እንደ ማንኛውም አምባገነን እንደሆነ መንግስት የእኛም መንግስት የመረጃ አቅርቦት ስርዓቱ ሙሉ ለሙሉ የመቆጣጠር ይሄ የኢንፎርሜሽን ሞኖፖሊ በበላይነት የመቆጣጠር ፍላጎቱን ነው በግልጽ የሚያሳየው የኢንተርኔት መዘጋቱ። ይሄ ካለፈው አመት ጀምሮ ካየኑ አንጻር ስንመለከተው ማለት ነው። ሁለተኛ ከዚህ ከፈተና መቋረጡ ጋር በተያያዘ አንድ የሚያሳየው ነገር ምንድን ነው? የተማሪዎቻችንን የወደ የትምህርት እድል በሚወስን ጉዳይ ላይ በአገሪቱ ምርጥራት ላይ ከፍተኛ ተጽዕኖ በሚፈጥር ጉዳይ ላይ መንግስት እንደ መንግስት ኃላፊነት እንደሚሰማው መንግስት ዘላቂ የሆነ መፍትሄ ከመስጠት ይልቅ አቋራጭ መንገዶችን መጠቀም በአቋራጭ መንገዶች መፍትሄ ለመስጠት የሞከረበት አካሄድ እንዳለ ነው የሚያሳየው። ቅድም እንዳልሽው ቀድሞ መንግስት ይህን ነገር አሳውቆ ቢሆን ምን ለውጥ ይመጣል? እሱ ምንም ሊለውጠው የሚችለው ነገር የለም። ምክንያቱም የፈተናው መውጣት የሚያሳየው በመንግስት ስራና አሰራር ላይ ያለውን ክፍተት ነው። ይሄ ወቅታዊ ፖለቲካዊ ጉዳይ አይደለም። ይሄ ቀላል ጉዳይ አይደለም። ይሄ የሀገራችን አጠቃላይ ማህበራዊ ቀውስ ሊያስከትል የሚችል የወደፊት የወጣቶች የትምህርት ድል የሚወስን የትምህርት ጥራትን ላይ ከፍተኛ ተጽዕኖ የሚፈጥር ጉዳይ እንደመሆኑ ይህንን በዚህ በመንግስት ስራና አሰራር የተፈጠረ ችግር እንደመሆኑ መንግስቱን ጉዳይ ለይቶ ማስተካከል ነበረበት ነው ሆኖም ግን መንግስት የወሰደው ምንድን ነው እንግዲህ ያው ኢንተርኔት አቅርቦት ሙሉ ለሙሉ ማቋረጥ ነው አንድ ዚጋ መታየት ያለበት ነገር በኢንተርኔት አቅርቦቱ ራሱ በአለም አቀፍ ደረጃ ቢታይ ከመቶ ሰማንያ ሀገሮች መቶ ሰባ ሶስተኛ ደረጃ ነው ኢትዮጵያ ያለችው ኢንተርኔት አገልግሎት ተጠቃሚ የሆነው ማህበረሰብ እኮ በአጠቃላይ ቢታይ ራሱ ሁለት ፐርሰንት አይሞላም እና ይሄ በሆነበት የአገልግሎት ዋጋው የኢንተርኔት የምንከፍለው ዋጋ እጅግ በአለም በጣም ውድ ከሚባሉት አንዱ ነው አቅርቦቱ ደግሞ በአለም የመጨረሻው ዝቅተኛ ነው ከእንደገና ደግሞ ስመ የኢንተርኔትን ቁጥጥሩ አሁን በዚህ ኢንተርኔት ባለፉት ሁለት አመታት እንዳየ ነው ኢንተርኔት በማቋረጥ ነገር የመንግስት ቁጥጥር ከዓለም ደግሞ የመጨረሻው ከፍተኛ እንደሆነ ነው የሚያሳይን። ና ይሄ በቃ መንግስት የመረጃ አቅርቦት ስርአቱን ሙሉ ለሙሉ የመቆጣጠር ካለው ፍላጎት የመለጠ ነው ነው። ሁለተኛ ይህን አቋራጭ መፍትሄ ስንወስድ በራሱ ኢንተርኔት አገልግሎትን እንደ መሰረታዊ መብት ለምሳሌ እንደ ኖሮ ያሉ ሀገሮች እንደ መሰረታዊ መብት ነው የሚሉት። እኛ አንደኛ ከአቅርቦት ራሱ የለንም፣ ሁለተኛ ከዋጋ ከፍተኛ ነው የምንከፍለው፣ ሶስተኛ መንግስት ይህን ነገር እየተከታተለ ነው የሚያቋርጠው የራሱ ስራና አሰራር ችግሮች እዛው የሚታዩ ችግሮችን ከመቅረፍ ይልቅ የእኛን መብትና ተጠቃሚነት ማቋረጥ፣ የእኛን መብት በሚጥስ መልኩ ማቋረጥ እና በዛ መልክ የሚያደርገው ነገር ነው በግልጽ የሚያሳየው ብዬ ነው ማ ተነስ ተነሽ፣ ተነስ ተነሽ በርኖሱ ጃኖህን ልበስ ያገሬ

የዛሬው የጋቢና ጉዞአችን እንግዲህ በዚህ ተጠናቋል። ሄኖክ አዎ፣ በፌስቡክ አስተያየቶቻችሁን አት ቪኦኤ አማሪክ ላይ፣ በትዊተርም እንደዚሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱ። ስናስተናግዳችሁ ያመሸ ነው ጽዮን ግርማና ሄኖክ ሰማ እግዜር ነን። ይሄንን ተነስተነሽ የሚለውን ዜማ ሌሎቹንም በሙሉ ያቀናበረልን ዲጄ ፋቱ የጋቢና ዲጄ ነው። ያቀናበረልን ነው የመረጠለት የመረጠልን ያቀነባበረው ሞክቪል ያበረው ሞቅ ሞቅ እያረገው ነው ያመሸው ስርጭት መሐንዲሱ ደግሞ ፒተር ፒት እንለዋለን፣ አብሮን ነበር። ወይም በምዕራብ አፍሪካ ፒታ እንለዋለን። እናመሰግናለን። መልካም ምሽት። ከእኔ በስተቀር የላት ወዳጅ አምጡ፣ መስንቆ ምቱ፣ ከበሮ